كم okay. مهبره الرسم؟ لا مهبره <applause> ዓመታዊው የኢትዮጵያውያን እግር ኳስ ውድድር በሜልበርን ከተማ ለ29ኛ ጊዜ ስፖርታዊ ኩነቱን ሊያካሂድ የጥቂት ቀናት ፈሬ ላይ ይገኛል። ለሦስት አሰርት ዓመታት ያህል መለያና መጠሪያው ዓመታዊ የእግር ኳስ ውድድር ቢሆንም ፋይዳዎቹ ገና ከዚያ የላቁ ናቸው። ኢትዮጵያዊ አንድነትን የተላበሱ ባህላዊ ኩነትን የወረሱ የቀደምትና አዲስ የሀገረ ኢትዮጵያና ሀገረ አውስትሬሊያ ተተካኪ ትውልዶች መገናኛ ማኅበራዊ መድረክ፣ በተሰናባቹ የፈረንጆች ዓመት ውስጥ ያልተገናኙ ቤተሰቦች መገናኛ፣ አረጋውያን እናቶችና አባቶች፣ የአነስተኛ ንግዶችና የማኅበረሰብ ድርጅቶች አገልግሎት መስጫና መተዋወቂያም መድረክ ጭምር ነው። በጥቅሉ ስፖርት ባህል ብሔራዊ ማንነትና አንድነት ተዋደውና ድምቀው የሚታዩባቸው የአምስት ቀናት ኩነት ነው አምስቱ ቀናት ግና ስፖርቱ ተኮር ብቻም አይደሉም የጋራ እሴቶች የወርስና ቅርስ መለያዎች የብሔራዊ ማንነት ኩራት መገለጫ ዕለት ሆና ተከብራ የምትውለዋ የኢትዮጵያ ቀንም የበዓሉ ልዩ ተካታች ፈርጥ ናት ይህ ሁሉ ገና የሚከናወነው በበጎ ፈቃደኞች ታተራ በቪክቶሪያ ኢትዮጵያውያን ማኅበር በበጎ ፈቃደኞች ታተራና በቪክቶሪያ ኢትዮጵያውያን ማኅበር አማካይነት ነው። ከማኅበሩ ፕሬዚደንት ዶክተር ተስፋዬ ይግዛው ጋርም የመነጋገሪያ ነጥቦቻችን ሆነው የተነሱት እኒሁ አበይት ጉዳዮች ናቸው መነሻችንም የዘንድሮውን ሃያ ዘጠነኛውን የኢትዮጵያ እግር ኳስ ውድድር ዝግጅት ካምናው የሚለየው ምን ክንውን አለ እጃችሁ ከምን ስንል ጠይቀናል። የዶክተር ተስፋዬ ምላሽ እንዲህ ነው። አመሰግናለሁ ካሳሁን፣ እንደተለመደው ለምታደረጉልን ትብብር በዚሁ አጋጣሚ ያው ሁሉም ኢትዮጵያውያን መጥተው በባህሉ ላይ እንዲሳተፉ እንጠይቃለን። የዚህ አመት ከተለመደው ለየት የሚያደርጉት የተወሰኑ ነገሮች አሉ። የመጀመሪያው ለየት የሚያደርገው ከአሁን በፊት አስራ ሁለት ቲም እና ከዛ በላይ ነው ለማድረግ እቅድ የነበረን። በዚህ አመት ግን ስምንት ቲሞች ነው የምናደርገው። ስምንቱም ቲሞች የኢትዮጵያውያን ቲሞች ናቸው የሚሆኑት። ስምንቱን ቲሞቹን ያደረግንበት ምክንያት አንደኛ አንድ ሜዳ ላይ ብቻ ነው መጫወት ምንችለው አብዛኛው ህዝባችን የሚኖረው ዊንዳም ሲቲ ካውንስል ነው። ዊንዳም ሲቲ ካውንስል ሳር ላይ መጫወት አይፈቅድም ክረምት ላይ። ስለዚህ ያለን መጫወት የምንችለው ፒች የአርቲፊሻል ሳሩ ላይ ነው። አርቲፊሻል ሳር ያለን አንድ ሜዳ ነው። አንድ ሜዳ አስራ ሁለት ቡድን ማጫወት አየሩ በጣም ስለሚሞቅ ዋን ኦክሎክ ወይም ቶል ኦክሎክ መጀመር አለብን። ስምንት ቡድን ከሆነ ግን በቀን አራት ጨዋታ ብቻ ነው የምናደርገው። እና ዘጌተን አየሩ ሚሞቅ ከሆነ ዘጌተን ለመጀመሪያ ያስችለናል። ከዛ በተጨማሪ ከዚህ አመት በፊት እኛ መተን ይህን ፕሮግራም ማድረግ ራንክ ማድረግ ከጀመርንበት ጊዜ ጀምሮ በዚህ አመት ምንም አይነት ፈንድ አላገኘንም። ኮሱንም ቲብሌ እንዲቀንስልን ይችላል፣ ግን ኮሱን አብዞር እናደርገዋለን። ዞሮ ዞሮ እኛ የምንፈልገው ለወጣቶች ለህፃናት ኦፖርቹኒቲ ሰጥተናቸው አናቅም ነበር። አስራ ሁለት ቲም አስራ ስድስት ቲም ሀያ ቲም ካደረግ ነው አኑ ሙሉ የአዋቂዎቹ ጨዋታ ነው ብቻ ነው የሚሆነው። አሁን ግን የሚጫወቱትን ቡድኖችን ቁጥራቸውን በመቀነሳችን እርግጥ እኛ ጋር መጫወት የሚፈልጉ ብዙ የተመዘገቡ መምጣት የሚፈልጉ ቡድኖች ነበሩ። አንፎርቹኔትሊ ባለን የቦታ ጥበት ለወጣት ሕፃናት ወንዶችና ለልጃገረዶቹ ድል ለመስጠት ካለን ጉጉት የተነሳ በስምንት ገድበነዋል፣ ስምንት ቡድኖች ብቻ እንዲሆኑ። ምናልባት እንግዲህ ለሚቀጥሉት አመታት ከተሳካልን ሰፋ ያለ ሁለት ሜዳ ያለ ወይ ሶስት ሜዳ ካገኘን ቡድኖቹን ቁጥራቸውን ልንጨምራቸው እንችላለን። በዚህ አመት ግን ዋናው መገናኘታችን ነው። ስምንት ቡድኖች ይኖራሉ። ብዙ ደግሞ ጨዋታ መጫወት ይችላሉ። አንድ ቡድን ከመጀመሪያው እስከ መጨረሻው የሚጫወት ከሆነ ወደ አምስት ጨዋታ ይኖረዋል። ስለዚህ ያንም እንደ ኦፖርቹኒቲ እናየዋለን። ከአሁን በፊት ግን አንድ ጨዋታ ብቻ ተጫውተው የሚቀሩ ቡድኖች ነበሩ፣ ወይም ማክሲመም ሶስት ጨዋታ ተጫውተው። አሁን ግን ቁጥሩ እንዲጨምር አድርገናል። ይሄ ነው ለየት የሚያደርገው። እነዚህ ስምንቱ ቡድኖች በሁሉም ከሜልበርን የተውጣጡ ናቸው ወይስ እንደ አምናው ወይም ካች አምናው የተለያዩ ፍላ ሀገራችንም ወደዚህ ይመጣሉ ሰባቱ ቡድኖች ከሜልበርን ናቸው ስምንተኛው ቡድን ከብሪዝበን ነው የሚመጣው የሲድኒ ቡድን በዚህ አመት መምጣት አልቻሉም ሁልጊዜም የእነሱ መምጣት ለበአሉ ድምቀት ለሁላችንም ኩራት አብሮ መገናኘቱ ንም ስለምንፈልገው ሁልጊዜ የሚመጡ ቡድኖች ነበሩ፣ ግን በራሳቸው ምክንያት በዚህ አመት መምጣት አልቻሉም። ስለዚህ ሰባት ቡድኖች ከሜልበር ናቸው ስምንተኛው ቡድን ከብሪዝበን ነው ይመጣ ሌሎቹ ቡድኖች እመጣለን ብለውን ወይም ለመጣ ፈላጎት የነበራቸው ነበሩ፣ ግን አንፎርቹኔት ያለው ርቀት፣ የተጫዋች ኮሚትመንት፣ የሚያስወጣ ወጭ በጣም ከባድ ስለሆነ በዛ ምክንያት መምጣት አልቻሉም። እነዚህ አይነት ችግሮች ሲከሰቱ፣ በተለይ እንደ አንድ መፍትሄ አድርጎ በሌላም በኩል ሀገር አቀፍ ደረጃ አውስትራሊያ አቀፍ ህብረትንም ለማስተሳሰር እንዲቻል በርካታ ቡድኖት ያሉት እዚህ ነው። ለምሳሌ አሁን እንደ ሲድኒ ወደ ሜልበርን መምጣት ካልቻሉ ሜልበርን ወደ ሲድኒ ብሄድ ወይም ሌሎች ክፍለ ሀገር ሀገራት እንደዚሁ በአንድ ወቅት ተሞክሮ ነበር። ያው በተለያዩ ችግሮች ቆሟል። በዝውውር የተደረገ በያመቱ ቢሽከረከር ያ እናንተ ከመጣችሁ ወዲህ ውይይት ተደርጎበት ተመክሮበታል? ከሆነስ ያልሆነው ለምንድን ነው? ለመጪዎቹ ጊዜያትስ አነስ ያሉ ቡድኖች ወዳሉበት የመሄዱ አዝማሚያስ ወይም እሳቤስ ፋይዳ ይኖረዋል? አን ከሰውን ያነሳው ጥያቄ በጣም ኢምፖርታንት ጥያቄ ነው ይሄ ጥያቄው ይህን ቶርናመንት ለምንድን ነው የምናደርገው ከሚለው ጋር በጣም የሚያያዝ ነው። ይህን ቶርናመንት ዋና የምናደርግበት ህዝባችን እንዲገናኝ ልጆቹ አልባሌ ቦታ ላይ እንዳይውሉ፣ ስፖርት እንዲያተኩሩ፣ ስፖርት ላይ እንዲያዘወትሩ አመቱ መጨረሻ ላይ ደግሞ ምንም በተዘጋበት ጊዜ አብዛኛው ኢትዮጵያውያን ሞስት ፕሮባብሊ በኦርቶዶክስ ክርስትና እምነት ያለው ሰው ዲሴምበር 25ና ያለም ጃንዋሪ 7 ነው፣ ዝግ ነው፣ ምንም ነገር የለም። ስለዚህ ለሰው የሚገናኝበት የሚያደርገው ነገር ለመፍጠር ነው ከዛ አኳያ ፐርዝን የሚያክል ሩቅ ሀገር አራት ሰዓት በአውሮፕላን የሚያስሄድ መንገድ ያሉ ወገኖቻችን እንዲመጡ እንፈልጋለን። አዘሴም ታይም ደግሞ እኛም እነሱ ጋር መሄድ አለብን። ጉርብትና ወይም አብሮ ወዳጅነት ማለት እኔ ቤት ካሳውን ብቻው መምጣት አይደለም፣ ካሳውን ቤት ም እኔ መሄድ አለብኝ ነው። ግን ያን የሚሆነው ምንድን ነው? ያንን ለማድረግ እኛ ከሲድኒ ለመሄድ ወይንም ብሪዝባን ለመሄድ ወይንም ፐርዝ ለመሄድ እነኛ ቡድኖች መጀመሪያውኑ መጥተው እዚህ ጋር ከእኛ ጋር አባል መሆን አለበት፣ አብረው መጫወት አለባቸው፣ አብረው ኤክስፔንሲቭ ነው። ዊናው ዛት መምጣቱ ራሱ ሩቅ ነው። ኮሚትመንቱም ከባድ ነው። ለአባልነት እኮ የሚከፈል ክፍያ አለ። ለአባልነት በዚህ ሁኔታ የሚከፈለው ክፍያ መምጣት ነው። አብሮ መጫወት አለባቸው። ኦርጋናይዝ ስናደርግ ማየት አለባቸው። ምንድነው የሚያስፈልገው የሚለውን ማወቅ አለባቸው። እኛ ብንሄድ እኛ እንግዳ ሁነን ነው ምንሄደው። ለምሳሌ አሁን ባለንበት ሰባት ቡድን ከሜልበርን ነው፣ ስምንተኛ ብሪዝበን ነው ያለው። ብሪዝበን ብንሄድ የብሪዝበን የሚያዘጋጁ ሰዎች እያንዳንዱ ሜልበርን ውስጥ ያሉትን ቡድኖች እኛ የኢትዮጵያ ኮሚኒቲ ቡድን የለንም። እኛ ኦርጋናይዝ ኤቨንቱን ኦርጋናይዝ እናደርጋለን። ስለዚህ እያንዳንዱ ቡድን ኮሚኒኬት አድርገው አሳምኗቸው ማለት ነው እያንዳንዱ ቡድን ቢሄዱ ቤነፊት እንደሚያደርጉ ከወገኖቻቸው ጋር እንደሚገናኙ ምንም ችግር እንደማይኖር ነግረዋቸው፣ ፋይናንሻሊ ቡድኑ ራሱ መቻል አለበት። አንደርስን ያንን የኦርጋናይዜሽናል ስኪል እንዳላቸው ማሳየት አለባቸው። እኛ እያደረግን ያለውንም ማየት አለባቸው። እኛንም መርዳት አለባቸው። እኛ ደግሞ ሌስ ብሪዝባን ጨዋታው ቢደረግ እጃችን አጣጥፈን እንቀመጣለን ማለት አይደለም። እኛ በምንችለው ብናቀው ነገር ሁሉ እናካፍላችኋለን። ዞሮ ዞሮ ግን እነኛ ቡድኖቹ እዚህ መምጣት አለባቸው፣ ወይንም እነሱ ያዘጋጁና የጋብዙን ሌሎቹን የሚጋብዙ። ለእኔ አብረን የምናዘጋጀው በዚህ ዓመት ያሉት ሰዎች ጋር አይዶንት ቲንክ ችግር የለብንም ያንን ለማድረግ እንዲያውም ጥሩ ነው። አብረን ሌሎች ወገኖቻችን ኦፖርቹኒቲ እኮ ይኖረናል። ፕሮባብሊ ፐርዜዶ ማያቅ ሰው ይኖራል እንክሉዲንግ ማይሰልፍ። ይሄን አጋጣሚ ብናገኝ እንሄዳለን። ደግሞ ማህበረሰባችን የተለያየ ቦታ ብንኖርም አንድ ነገር ነው የምናስበው፣ ልጆቻችን ደህና እንዲደርሱ ደህና ደረጃ ላይ እንዲደርሱ እኛም የተሻለ ኑሮ እንድንኖር ነው። ሁላችንም ተመሳሳይ ነው። ስለዚህ አብረን በጋራ የኮመን ኢሹ አሉብን። እነሱን የምንፈታበትን መንገድ የምንወያይበት የምንነጋገርበት ኦፖርቹኒቲ ስለሚፈጥርልን እኛ ዊ አር ሉኪንግ ፎርዋርድ ቤት እኛ ቁጥራችን ብዙ ስለሆነ ምናምን እዛ ቁጥር ውስጥ አንገባም። አንድም ሰው ካለ ያንን ኦርጋናይዜሽናል ስኪል ካላቸው መሄድ ይገባናል፣ ተገቢ ነው። ግን ዘሀብቱ ካንፈረንስቲ ያ ያንን ለማድረግ መነሻው ከየት መሆን አለበት ይላሉ? ለምሳሌ የቪክቶሪያ የኢትዮጵያ ማህበር ነው ብዙ ጊዜ የሚያንቀሳቅሰውና ስብሰባዎች ጠርቶ ጠቅላላ በየክፍለ አገራቱ ያሉትን ኢትዮጵያ ማህበረሰብ ማህበራት፣ ቢያንስ ስፖርት ተኮር የሆነ የጋራ የስፖርት ፌዴሬሽን በማህበራቱ አስተባባሪነት የሚካሄድ ያንን ማቆምና ብዛው መልክ በጋራ በየአመቱ ተመርጦ እንዲካሄድ የማድረግ አንድ መነሻ ነጥብ ሊሆን ይችላል ወይስ ሌሎችም ወይም ሀሳቦች በርካታ ይኖራሉ። በተለያየ መንገድ ለመሄድ ከየት መነሳት አለበት ይላሉ። ጥሩ ነው። አካሽ ብዙ የተለያዩ መነሻ መንገዶች ሊኖሩ ይችላሉ። በርክቶሌም ከእናንተ ነው መምጣት ያለበትና መነሻ የሚሆኑ የተለያዩ ሀሳቦች ሊኖሩ ይችላሉ። ለምሳሌ ያል የኮሚኒቲ ኦርጋናይዜሽን ሊኖር ይችላል። ሌሰ አደላይድ ያሉትን እነሱን ዳይሬክትሊ ኮንታክት አድርገን እነሱ ቡድን እንዲያቋቁሙ ወይንም እዛ የሚጫወቱት ልጆች እንዲያግዟቸው መጠየቅ እንችላለን። ዞሮ ዞሮ ግን ይሄኛው የእግር ኳስ ጨዋታ ነው ሜን ፎከሱ ካልቸራል የሆነ ኢቨንትም አለው እሱ አንረሳውም። ግን እግር ኳስ የሚጫወቱትን ልጆች ብዙ ጊዜ ከኮሚኒቲ ኦርጋናይዜሽኑ ጋር ብዙ ግንኙነት ላይ ኖራቸው ይችል ይሆናል። ቀላሉ ነገርኛ የምናደርገው ምንድ ዳይሬክትሊ የሚጫወቱትን ሰዎች ነው አፕሮች ምናደርጋቸው እዛ ላይ ኮንታክት ፐርሰን አለን። እነሱን ንጠይቃቸዋለን። መምጣት ትችላላችሁ ትፈልጋላችሁ? ኢንቪቴሽን እንልክላችኋለን። አዘ ሴም ታይም ላስት ኢየር ያደረግነው የሞከርነው ነበር። አድላይድ ያሉት ልጆች በኮሚዩኒቲውንም አዝጉላዝ ልጆቹንም ሁለቱንም አፕሮች አድርገናቸው ነበር። መጨረሻ ላይ አጭር ጊዜ ስለነበር ሳያሳካ ቀረ እንጂ አንድ ኦርጋናይዜሽን ብናቋቁም ጥሩ ነው ግን ብዙ ጊዜ ከኦርጋናይዜሽን ስታቋቁም የሚመጡ ሁልጊዜ ኢሹዎች አሉ። ያንን ለማስቀረት ቀጥታ ህዝቡ ጋር መሄድ ይሻላል። እነሱም ኔክስት ይር ወይም የፎሎዊንግ ይር እናዘጋጃለን ካሉ ደፍኒትሊ ዘሀብቱ ብሄር ዘሀብቱ ካም የኢትዮጵያዊ ቶርናመንት ያለው አውስትራሊያ ውስጥ ወደድም ጠላንም ቪክቶሪያ ውስጥ ያለው ነው። አሁን ሀያ ዘጠኝ አመቱ ልናከብር ነው። የእነሱን ኮንትሪቢሽን ዲና እያደረግን አይደለም። ይሄ ሀያ ዘጠኝ አመት የደረሰው እነሱም ስለ መጡ እነሱም ስለ ተሳተፉ ነው። ሌላም ጊዜም እንደዚሁ በፐርዝም ሆነ ደደላሄድ ወይም ያሲኒም ተካሂደዋል በዚሁ መልክ ኤግዛክት አስተዋጽኦ ከዛ በላይ። የእኛ ደግሞ አንድ እንዲያው ሴሊንግ ፖይንት የሚሆነው ጥምቀት ይከበራል እዚህ ኢሚዲየትሊ አፍተር ዛት ማለት ነው። መቆየት የሚችሉ ሰዎች ለሆሊዳይ የሚመጡ ሰዎች ጥምቀቱንም እዚህ በደንብ አክብረው ስለሚሄዱ የእኛ ሴሊንግ ፖይንት አለው። ዞሮ ዞሮ ግን ሌሎቹም ሄደን ሆስት እናደርገዋለን ካሉ የሚያስፈልገውን ወጪ እኛ አሁን ቻርጅ አናደርግም። አንድ ቡድን ሲመጣ እንዲሁም በቻልነው ነው መጠን ሳፖርት እናደርጋለን። እንደዛ ማድረግ የሚችሉ ከሆነ እያንዳንዱ ቡድን ኮንታክት የሚያደርጉ ከሆነ እኛ ዊዶን ሀቬ ኒ እኛ ምንም እናተርፈው ነገር የለንም። እንዲሁም ሄደን ወገኖቻችን ጋር ቁጭ ብለን ስናዋጋ እንውላለን። ና ዝግጅቱ የሚካሄደው ለአምስት ተከታታይ ቀናት ነው፣ አራቱ በስፖርቱ ላይ፣ አንደኛው በእርግጥ የስፖርቱም ቀን በዛው ዕለት ይካሄዳል። የኢትዮጵያ ቀን አለ ለብቻ የተሰየመለት። በተለይ በስፖርቱ ውድድርን በተመለከተ በዛን ወቅት ቅድም እንዳነሱት ከጎኑም ባህላዊ ክንውኖች ይኖራሉ። ከዛ አኳያ ፕሮግራሞቹ ምን ይመስላሉ? በጥቅሉ የአራቱ ቀን የኢትዮጵያን ቀን ለብቻ እናነሳለን። እሺ የመጀመሪያው ሶስት ቀናት የሚሆኑት የምድብ ማጣሪያ ጨዋታ ነው የሚሆኑት። ፒውርሊ የእግር ኳሱ ላይ ነው ትኩረታችን የሚሆነው። የአዋቂዎች ዲቪዥንዋን የሚባለው ይኖራል። የህጻናት ልጆች ደግሞ መጥተው እንዲጫወቱ እንፈልጋለን። አንዳንድ ቡድን የተደራጀ ቡድን ያላቸው ካሉ ከነቡድናቸው ይመጣሉ። ከነ ቡድናቸው ካልሆነ ግን ህጻናቶቹ ቢመጡ ለእነሱም አክቲቪቲ አዘጋጅተንላቸዋል። ይምጡ፣ እነሱንም እንዲዝናኑ እናደርጋለን። ስለዚህ የመጀመሪያው ቀን ፒውርሊ እግር ኳሱ ነው የሚሆነው። አራተኛው ቀን ሳተርዳይ ዲሴምበር 27 የኢትዮጵያን ቀን እናከብራለን። የዛ ቀን የግማሽ ፍጻሜ ጨዋታ እናደርጋለን። አራት ቡድኖች ይቀራሉ። ከመጀመሪያው ከስምንቱ አንደኛና ሁለተኛ ወጡትን አሳልፈን ግማሽ ፍጻሜ ወይንም ሁለት ጨዋታ ይኖረናል። ቅዳሜ ከጨዋታው በኋላ የሚደል የኢትዮጵያ ቀን ነው የሚሆነው እሱን ለብቻው እናነሳለን ስላልከኝ ነው። እሁድ ደግሞ የዋንጫው የፍጻሜው ጨዋታ ይሆናል። ከሁለቱ ያሸነፉት እሁድ ይኖራሉ። በዚህ መካከል ኢንተርቴንመንት ያው የተለመደ ነው። ምግብም አለን መጠጥም ተዘጋጅተዋል። ምርት አገልግሎታቸው የሚሰጡ ወገኖቻችንም ይመጣሉ። ማስታወቂያ ላይ ባገዙም ጠይቁን የሚባለው የተለመደው ቡናው፣ ካሁን በፊትም አንስቼው አውቃለሁ። የሶማሌ ቶርናመንት የሚያዘጋጁ ልጆች ሲመጡ ምንድን ነው የሚሉን ለኛ ሌላ ቦታ ማናገኘው ነገር የቡናውና የምግቡን ሽታ ነው ነው ሁሌ የሚሉት። ሶስተኛው ደግሞ የምግቡ የቡናው ሽታ የሰላም ነው። የኛ የፋሚሊ ኢቨንት ነው። ሌሎቹ በወታደር ተጠብቀው በሴኪሪቲ ተደርጎ ብዙ ነገር ተደርጎ አንዳንድ ጊዜ ሰው ተፈትሾ ገብቶ ነው። እኛ ቤተሰቦች ከነልጆቻቸው ስለሚመጡ እስከዛሬ ድረስ ምንም ችግር አይተናናቅም። ወደፊትም ችግር ይኖራል ብለን አንጠብቅም። እነኝ ናቸው ለእኔ ኢምፖርታንቱ ነገር። አንድ ሰው ከመጣ እኛ ናም ነው ኢቨንት አዘጋጅቷል ብሎ ከመጣ ቤቱ ተመልሶ መሄዳለን። እስከ ዛሬ ድረስ እግዚአብሔር ይመስገን ምንም ነገር አልደረሰም። ለወደፊቱም ውል ትራይ አወር ቤስት ቱ ሜክ ሹር ምንም ነገር እንደማያደርስ እንዳነሱት አሁን ቡናውም፣ ሌሎች የተለያዩ የኢትዮጵያ አልባሳት፣ ጌጣጌጦች፣ የእጅ ጥበብ ስራዎች በርካታ የተለያዩ ነገሮች ሁልጊዜ ይቀርባሉ ያንን የሚያካሄዱት በግለሰቦችም በአነስተኛ የንግድ ድርጅቶችም ጭምር ነው። በዘንድሮ ተሳትፏቸው ምን ይመስላል? በግለሰብም ሆነ በአነስተኛ የንግድ ድርጅቶች አኳያ እኛ ብዙ የንግድ ድርጅቶች እንመጣለን ብለው ነግረውናል። ይመጣሉ ለን እንጠብቃለን። ካሉ የማይቀመጡበት ምክንያት የላቸውም። ቡናም አለን፣ የማሽን ቡናም አለን፣ ምግብም እዛ አለን። የተለያየ የሰዎች የሚረዱ ድርጅቶችም አሉ፣ እነሱም ይመጣሉ ገንዘብ ለመሰብሰብ ሳይሆን ምን እየሰሩ እንደሆነ ለሰው ቪዚቢሊቲውን ለመጨመር ለመንገር ነው እና በዚሁ አጋጣሚ ደግሞ ሌላ የምናከብረውም አንድ ትልቁ ነገር የኢትዮጵያና አውስትራሊያ ከዲፕሎማሲ ግንኙነት ከጀመሩ ስልሳኛ ዓመታቸውን ዲሴምበር 13 ላይ አክብረዋል። ይሄኛው ቶርናመንቱ 29 ዓመት ሆኖታል። ስለዚህ ኦልሞስት ዲፕሎማሲያዊ ግንኙነት ከጥልባጼ ኃይለ ሥላሴ ጊዜ የተጀመረ ነው ግማሹ ላይ ነው። ስለዚህ ሁለቱም ትልልቅ ኢቨንቶች ናቸው። እሱንም ሌሎቹን ፖለቲከኞቹን ጋብዘን ብዙ ጊዜ አስቸጋሪ የሚሆነው እዚህ ኢቨንት ላይ ሰው ማምጣት አብዛኛው ሰው ረፍት ላይ ነው የሚሆነው። ረፍት ላይ ብቻ ሳይሆን አገርም ላይ ይኖሩ ይችላሉ። ብዙ ሰው ነው የሚመጣው። ብዙ ቪዚብሊቲያችን የነበረበት ኢቨንት ነው፣ ግን አንፎርቹኔትሊ ፖለቲከኞቹ አይኖሩም ሁልጊዜ እሱን። ያው በቪዲዮ እየቀረጽን ነው ወስደ የምናሳየው። ሰው እንዲመጣ ደግሞ እንጋብዛለን። ዝግጅታችን እኛ አዘጋጅተን እየጨረስን ነው። ሰው መጥቶ የዝግጅቱ ላይ እንዲካፈል ሀሳብ፣ አስተያየት ካለው ወይንም ደግሞ ከአሁን በፊት ያልሰሙ ፕሮዳክት ካላቸው የሚሸጥ ነገር ካላቸው ወይም አገልግሎታቸው ማስተዋወቅ የሚፈልጉ ካሉ ፊክስድ በሆነ ኮስት አይደለም ሰውን ቻርጅ የምናደርገው። ኦፍኮርስ እኛ ለሜዳው በጣም ብዙ ብር ከፍለን ነው የምንሄደው። ለዳኛ እንከፍላለን፣ ለሴኪሪቲ እንከፍላለን። ብዙ ወጪ አለብን። ያንን ኮስት ለመሸፈን ስራግል እናደርጋለን። ማገዝ የሚችሉ ኦርጋናይዜሽኖች ወይም ስፖንሰር ማድረግ የሚፈልጉ ኦርጋናይዜሽኖች ጉልበት ያላቸው ካሉ ቢያግዙን ደስ ይለናል። ለምን የእነሱ ከፕሮዳክታቸውን ከማስተዋወቃቸው ባለፈ ለኮሚዩኒቲው ሶሻል ሬስፖንሲቢሊቲ አለባቸው። ያንን ሶሻል ሬስፖንሲቢሊቲያቸውን መወጣት የሚችሉት ወጣቶቻችንን በማገዝ ነው። እኔ ይሄንን ቶርናመንት ፓሽኔትሊ የምሳተፍበት ዋና ምክንያት ነገ ከነገ ወዲያ ኢትዮጵያዊ የሆነ ልጅ በዚህ ቶርናመንት ኢንስፓየርድ ሆኖ ለአውስትራሊያ ወይንም ለሌላም አገርም ለክለብም ይጫወታል የሚል ትልቅ እምነት አለኝ እዛ ላይ አሻራቸውን ቢያሳርፉ ትናንትና እኛ የነበርንበት ፕሮግራም ነው። እኛ ኮንትሪቢዩት አድርገን ነው እዚህ ያደረስነው። ከሌኮ እዚህ የደረሰው በእኔ ነው የሚለውን እንዲያው ለጉራ ሳይሆን ጄኒዩን የሆነ ሀምብል በሆነ መልኩ መጥተው ስፖንሰር ቢያደርጉን እኛ እንፈልጋለን። ግን እንደዚህ ቀደሙ እየዞርን ቶርናመንት ስላለን አምሳ ብር፣ መቶ ብር ስጡን አንልም። ያንን አናደርገውም ቢኮዝ እንደ ኦርጋኒዜሽን እንደ ኢትዮጵያዊ ራሳችን ማስከበር አለብን። መጠየቅ አለብን ግን አንለምንም። ያንን የምንጠይቀው ደግሞ ተገቢውን ሰርቪስ መስጠት አለብን እኛ። ባነራቸውን በማስተዋወቅ ከላ የጎልድ ስፖንሰር ነው ፕላቲኒየም ስፖንሰር ነው የሚለውን በማስተዋወቅ ነው። እኛ ብዙ ስፖንሰር ሊያደርጉን የሚችሉ ኦርጋናይዜሽኖች አሉ፣ ግን አንፎርቹኔትሊ አገራችንም አለም ላይም ባለው የፖለቲካ ሁኔታ እኛ ከማንም ገንዘብ መቀበል አንችልም። ግን እዚህ ሀገር ያሉ የራሳችን ወገኖች ስፖንሰር ማድረግ የሚችሉ ሶሻል ሪስፖንሲቢሊቲ ያቸውን ደግሞ መወጣት የሚፈልጉ ሰዎች ካሉ እ ልጆች አልባላይ ቦታ ከሚውሉ እያዳናቸው ነው። የእያንዳንዳችን ልጆች ቤታችን ውስጥ ስለጠበቅናቸው ጥሩ ልጆች ይሆናሉ ማለት አይደለም። እያንዳንዱ ልጅ መጥፎ አንድ ጓደኛ ካገኘ አለቀ፣ ተበላሽ ማለት ነው። ስለዚህ የእኔን ልጅ ብቻ መጠበቅ ወይም ከሌላን ሰው ልጅ ብቻ መጠበቅ አይደለም፣ ወይም የምናውቃቸውን ሰዎች ብቻ አይደለም። ማናቃቸውንም ሰዎች ጥሩ ቦታ ላይ እንዲውሉ የማድረግ ኃላፊነት አለብን። ለምን የእኛ ልጆች እነሱ ጋር ጓደኛ ነው የሚሆኑት፣ ጓደኛ ሲሆኑ ተያያዘው ነው የሚጠፉት። ስለዚህ ያንንም ለራሳችንም ለቤተሰባችንም ጥቅም ስንል እዚህ ኢቨንት ላይ ብንሳተፍ ስፖንሰር ማድረግ የምንችል ሰዎች ደግሞ ስፖንሰር ብናደርግ፣ ስፖንሰር ማድረግ ማንችል ሰዎች ደግሞ በጉልበታችን ደግሞ ብናግዝ። ይህንን የምናደርገው አምስት ቀን ቀንና ሌሊት ኦልሞስት አንተኛ መኛ ይህንን የምናደርገው ተከፍሎን አይደለም፣ ግዴታም የለብንም። ቱዛ ቴክስተን እኛ የምናወጣውን ያክል ጊዜ ሰው ላይ አጠፋ አይገባውም። በረፍቱ ጊዜ መጥቶ ግን እንዲያው የሆነ ነገር ሲያዩ እንዲያግዙን መጥተው ምን እንርዳችሁ ቢሉን ብዙ ኤክስፔሪንስ ያላቸው ብዙ ማገዝ የሚችሉ እህት ወንድሞቻችን አሉ። በተለያየ ምክንያት ተገፍተው የሚሆን ፈርተው ሸሽተው የተቀመጡ ሰዎች አሉ። ፕሊስ እኛ ምንም ያገፋፋን ነገር የለም። አንድ የቆምንበት አንድ ዓላማ ነው ያለን፤ ኢትዮጵያዊነታችንን ማጉላት፣ ልጆቻችን ደህና ቦታ ላይ እንዲውሉ፣ የጠፉ ሰዎች ደግሞ እንዲገናኙ። አሁንም ምሳሌ ማቀርበው የጠፉ ሰዎች መገናኘት የሚለውን የአቶ በላይ እኔ ከዛ በፊት አይቸው አላቅም ነበር። ቶርናመንት ላይ መጥቶ ነው። ከዛ በኋላ ጠፋብን ሄደን ፈልገን መጨረሻ ላይ ፖሊስ ሄደን እንደ ሞተ የነገሩና እንደዚህ፣ ይሄ ኤክስትሪም ኬዝ ነው። ግን የተጠፋፉ ሰዎችን ለማገናኘት ከዚህ ቶርናመንት የተሻለ ምንም አማራጭ የለም። አንድ ቀን ብቻ አይደለም የሚደረገው አምስት ቀን ነው የሚደረገው። ፎርቹኔትሊ ዚስ ይር በሀያ አራት እንጀምራለን ሀያ አምስት ክሪስማስ ነው፣ ምንም ስራ የለም። ሀያ ስድስት ቦክሲንግ ዴይ ነው ስራ የለም። ሀያ ሰባትም ዓርብ ነው ስራ የለም። ቅዳሜም ቅዳሜም ነው እሁድም እሁድ ነው። ስለዚህ ወር ላኪ በዚህ ዓመት በጣም ብዙ እረፍት ጊዜ ስለሚኖረን ኑ፣ ሙሉ ሰዓቱንም መቀመጥ ባትችሉ እንኳ ልጆቻችሁን ይዛችኋቸው ወገን እንዳላችሁ ይዩ። ይሄ ሁሉ ሰው እዚህ እንዳለ ማዕቅ ብዙ ሰው አለ። ዚስ ኢዝ አን ኦፖርቹኒቲ እንገናኝ። ነገ ችግር ሲኖር ብቻችን ከምናለቅስ ብቻችንን ወገን አለን የለንም ከምንል እስኪ ኑና ያዩት ወገን ማን ምን እንደሆነ። ይህን ነው መልእክት ማስተላለፍ ንፈልገ። አመሰግናለሁ። ከዶክተር ተስፋዬ ይግዛው በቪክቶሪያ ኢትዮጵያውያን ማህበር ፕሬዚደንት ጋር ያካሄድ ነው ቃለምልልስ በዚሁ አልተቋጨም። በቀጣዩና የመደምደሚያ ክፍለ ዝግጅታችን ማህበረሰባዊ፣ ማህበራዊ ኃላፊነት ለዘንድሮው ስፖርታዊ ዝግጅት መከወኛ የሚሆን በቂ የገንዘብ ድጎማ ያለማግኘት አስባብና ኢትዮጵያ ቀን ፋይዳዎች፣ ተግዳሮቶችና ስኬቶችን አንስተን ተናግረናለን። ما حدا لا ما